ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት ሁማን ራይትስ ዋች እንደሚለው የምዕራብ ዲሞክራሲያዊ መንግስታት መብት የሚጥሱ መንግስታትን በግልጽ አይተችውም ይላል። ጋዜጠኛችን ሳላ ሄነሲ ከለንዶን በላከልን ዘገባ የቡድኑ የ2011 ዓ ም ዘገባ በዲሞክራሲ መርህ ላይ የቆሙ ሀገሮች አምባገነን መንግስታት የሚፈጽሙትን የመብት ጥሰት ችላ ማለቱን መርጠዋል ይላል። ትዝታ ብላቸው ትርጉሙን ይዛለች። Tom Porteous, Belen, Human Rights Watch, must have it. One Nahalafinacho, democratic and generally rights-promoting governments are uh, failing to put enough pressure on. ዲሞክራሲያዊ አስተዳደር የሚያራምዱና የዲሞክራሲ ደጋፊ የሆኑ መንግስታት እጅግ ዘግናኝ የመብት ረገጣ ሕዝባቸው ላይ የሚያደርሱ መንግስታት ላይ በቂ ጫና ማድረግ ተስኗቸዋል። ሪፖርቱ ዲሞክራሲን አላስከብር ያሉ ያላቸውን እንደ ተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን እንደ አውሮፓ ሕብረት የውጭ ፖሊሲ ኃላፊ ካትሪን አሽተንና እንደ ዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ያሉትን በስም ይጠቅሳል። ሰብአዊ መብቶችን የማስከበር ልምድ ያላቸውና ሲጣስም እርምጃ የሚወስዱ አሁን ችላ ማለትን መምረጣቸው አዲሱ የዓለም ስርዓት መሆኑ አሳሳቢ ነው ይላሉ የሂዩማን ራይትስ ዋች ኃላፊ ቶም ፖርቲስ። አሁን የምንኖረው ምዕራባውያን ዲሞክራሲያዊ አገሮች በኢኮኖሚና በፖለቲካ ምክንያት ሌሎች አገሮች ላይ ያላቸው ተጽዕኖ በቀነሰበት ከአንድ በላይ መመዘኛዎች ባሉበት ዓለም ነው። ራሳቸው ዲሞክራሲያዊ የሆኑ አገሮች ባለፉት አስር ዓመታት ውስጥ ከባድ የመብት ጥሰት ውስጥ ስለገቡ ራሳቸው ተጠያቂ ሆነዋል። ለዲሞክራሲ ለመቆም ድፍረታቸው እያነሰ መምጣቱም ለሰብአዊ መብት ጥበቃ መላላት አንዱ ምክንያት ነው። ለምሳሌ ይላሉ ፖርቲየስ፣ በዩናይትድ ስቴትስና በአውሮፓ ሀገሮች የሚወሰድ የጸረ ሽብር እርምጃ ሰብአዊ መብቶች እንዲጣሱ አድርጓል። በአውሮፓ በተለይ አናሳ ዜጎች ላይ አድሎ እየጨመረ ሄዷል። ባለፈው ዓመት በርካታ የአውሮፓ ሀገሮች ሮማ ወይም ጂፕስ የሚባሉ ከቦታ ቦታ እየተዘዋወሩ የሚኖሩ አናሳ ህዝቦች ላይ እርምጃ ሲወስዱ እንደነበርና የሰብአዊ መብት ቡድኖች በተቃውሞ ድምጻቸውን ማሰማታቸው ተመልክቷል። የሰብአዊ መብት ድርጅት ሂዩማን ራይትስ ዋች ኢራን፣ ማይንማር፣ ሰሜን ኮሪያ፣ የመን፣ ዚምባብዌ ክፉኛ መብት ረጋጭ የሆኑ መንግስታት ናቸው ብሏል። በቻይና ከፍተኛ የሰብአዊ መብት ረገጣ ይካሄዳል። ሆኖም ምዕራባውያን መንግስታት ይህ እንዲለወጥ ብዙም አይገፉም ይላሉ ፖርቲየስ partly because China is, is, is become such an ምክንያት ቻይና አሁን በዓለም ከፍተኛ የፖለቲካ ተዋናይ ስለሆነች ነው በኢኮኖሚ ምክንያትም ስላለባት ከፍተኛ የሰብዓዊ መብት ረገጣ ለማንሳት ምዕራባውያን ድፍረቱ ጎድሏቸዋል በአፍሪቃ ይላሉ ፖርቲየርስ። በአፍሪቃ ከቅርብ ጊዜያት ወዲህ ህዝባዊ አፈና እየበዛባቸው የመጣ ሀገሮች ኢትዮጵያና ሩዋንዳ ናቸው። ምዕራባውያን ግን እነዚህ ሀገሮች ከሚያስተዳድሩ መንግስታት ጋር ቅርበት ስላላቸው አይቶ እንዳላየ መሆኑን መርጠዋል። I think because of this huge investment in development assistance in those countries, um, there is a reluctance to confront the fact that uh, Human rights watch